የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ረቂቅ የምርጫ የጊዜ ሰሌዳ የሚፈለገውን እንቅስቃሴ ለማድረግ እንደሚቸገር የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አስታወቀ። የምርጫ ውሳኔውንም ወደፊት እንደሚያስታውቅ ገልጿል። ገዢው ፓርቲ ለምርጫው አስቻይ ሁኔታዎችን ለማስፋት እንደሚሰራ ቃል ገብቷል። ፍጹምነት ያለው የምርጫ ድባብ የለም በሚል ምርጫን ማሻገር ችግርን እንደማይፈታ ደግሞ ኢዜማ አስታውቋል። መለስካቸው አምሃ ዝርዝሩን ይዘዋል። ባለፈው ሳምንት መጨረሻ ዓርብ ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገውን ረቂቅ የምርጫ ጊዜ ሰሌዳ ተከትሎ እንደ አንድ ተፎካካሪ ፓርቲ የምርጫ ዝግጅቶችን ለማከናወን በእጅጉ እንደሚቸገር የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ አስታወቀ። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነ ገምታ ለቪኦኤ በሰጡት ቃለ ምልልስ እንዳሉት ቦርዱ የሰየማቸው አንዳንድ የምርጫ አስፈጻሚዎች የፓርቲ ወገንተኝነት ያላቸው በመሆናቸው ምርጫውን በገለልተኝነት ሊያስፈጽሙ አይችሉም ብለዋል። ይህን ችግር በተመለከተ ምርጫ ቦርድ የሚባሉት አስፈጻሚዎች ገለልተኝነታቸው አጠራጣሪ ነው የሚባልበት በቂ ማስረጃ ካለ ጽህፈት ቤቱ ክፍት እንደሆነና ጉዳዩን ሊመረምረው ቃል የገባ መሆኑን አውቃለሁ ያሉት አቶ ጥሩነ ገምታ የቦርዱ ምላሽ ፓርቲያቸውን እንዳላጠገበው ተናግረዋል። ከዚህም በላይ ፈታኝ ችግር የሆነው ግን በፓርቲው ጽህፈት ቤቶችና በአባሎቻቸው ደርሷል ያሉት በደል ነው። ትልቁ ነገር ምንድን ነው? በአሁኑ ጊዜ አንደኛ ጽህፈት ቤቶቻችን ተዘግቷል። ሁለተኛ ይህንን ምርጫ ሊታዘቡ የሚችሉ እጩ ሆኖ ሊቀርቡ የሚችሉ ምርጫውንም ደግሞ ማስተባበር የሚችሉ በኦፌኮ በኩል አባሎቻችንና ደጋፊዎቻችን ብዙ ሰዎች እስር ቤት ይገኛሉ። ሌሎቹ ደግሞ ከአካባቢው ከደረሰባቸው ማስፈራሪያት እና ስጋት የተነሳ አካባቢያቸውን ለቆ እየሄዱ አሉ። በራቸውን ዘብቶም የተቀመጡ አሉ። ስለዚህ እስር ቤት የተወረወሩ ሰዎች እያሉ ማንን ይዘን እንደምንወዳደር ወይም ማንን እንደምናወዳደር፣ ማንን ታዛቢ እንደምናደርግ በአዋጁ መሰረት ማለት ነው። በምንም አይነት ለኛ ምቹ ሆኖ እየተገኘ አይደለም። ይሄ ሁሉ እያለ እንሳተፋለን ብለን ህዝብን መዋሸት ወይም ማታለል ለእኛ አይሆንም ልብል። ስለዚህ ከሀገሪቱ የአጠቃላይ ሁኔታም ሆነ ወይም ፓርቲያችን ካለበት ችግር አንጻር ሆነ መራህ ግብሩም ቢሆን እውነቱን ነገር ለመናገር ለኦፌኮ የሚመች ሆኖ አላገኘንም። ስለዚህ መወዳደሩ አሁንም ቢሆን ያስቸግረናል። እንግዲህ ከምርጫው እንወጣለን አንወጣም የሚለውን መልስ ለመስጠት ገና የኦፌኮ ተልኮ ስራ አስፈጻሚ ኮሚቴ ተነጋግሮበት ውሳኔ አድርጎ ለምርጫ ቦርድም ሆነ ለህዝብ ለአባሎቹ ያሳውቃል። ነገር ግን ኦፌኮ መራህ ግብርን በሚመለከት ከሁለት አቅጣጫ ችግር ውስጥ ስላለ ያንቀሳቅሰናል፣ ያሰራናል የሚል እምነት የለንም። ተመሳሳይ ቅሬታዎችም ሆኑ ሌሎች በአንዳንድ የመንግስት አካላት የሚፈጸሙ ጥፋቶች ባለፈው አርብ ብሔራዊ ምርጫ ቦርድ በዘረጋው መድረክ ተነስተዋል። የገዢውን ፓርቲ ብልጽግናን ወክለው በመድረኩ ተገኝተው የነበሩት አቶ ዛዲግ አብርሃ ምላሽ ሰጥተው ነበረ። የተለያዩ ስሞታዎች እየቀረቡን ነው፣ እናረጋግጣል። አንዳንዶቹ አንፋውንድ ናቸው፣ የተጋነኑ ናቸው፣ በተለያየ መንገድ አረጋግጠናል። ግን አሁንም ጄኒውሊ አቶፌስቲቫሉ እናያቸዋለን። ማጣጣሪያ አንፈልግም። ማንም የፓርቲያችን አባል በምርጫ ቦርድ የወጣውን ስነ ምግባር ደንብ በፓርላማ የወጡት አዋጆችን ጥሶ ከተገኘ አብረን እናርማቸዋለን። አቅም ገድቦን ካልሆነ በስተቀረ በፍላጎት ወጥ ምክንያት የማናርመው ስህተት ሊኖር አይችልም። መቶ ፐርሰንት ማራገጥ እንፈልጋለን። አቶ ዛዲግ አብርሃ ፓርቲያቸው ለዚህ ምርጫ የተለየ ትርጉም እንደሚሰጠው አስታውሰው ፓርቲያቸው ሊያደርግ የወሰነውንና ያቀደውንም በጠቅላላ ገጽታው አስተዋውቀዋል። ይሄ ምርጫ ተፈትነን በእውነተኛ ኮምፒቲቲቭ ዴሞክራሲ አልፍን ከተቻለ የምናሸንፍበት ካልሆነም በጸጋ ውጤቱ የምንቀበልበት እንዲሆን ከምር እንፈልጋለን። ለእኛ ማሸነፍን መሸነፍን እኩል ትርጉም አለው። ካሸነፍን ፕሮግራማችን የመፈጸም እድል እናገኛለን። ከተሸነፍን ደግሞ በዚህ ሀገር ለመጀመሪያ ጊዜ በእውነተኛ ኮምፒቲቲቭ ዴሞክራሲ አልፎ ስልጣን ያስረከበ ፓርቲ ተብለን በታሪክ በኢትዮጵያ ታሪክ ውስጥ በነጭና በወርቃማ እንጻፋለን። ስለዚህ በዚህ ይህን ለትውልድ የሚሰጠውን ትርጉም ስለምናውቅ እኛ ይህን ምርጫ እንዳለፉት ምርጫዎች በጨረባ ማለፍ አንፈልግም፣ ማጭበርበር አንፈልግም። እንከን የለውም የብፁዓን ስብስብ ነው አንልም። የእኛ አባላት ምርጫውን ህግጋት የምርጫውን ኮድ ኦፍ ኮንዳክት ጥሰው ሲገኙ መጀመሪያ የምንቃውም እኛ ሆነን እንገኛለን። የፓርቲ አባሎቻችንን ባይንድ የሚያደርግ ኮድ ኦፍ ኮንዳክት አዘጋጅተናል። ይህን ኮድ ኦፍ ኮንዳክት በስፋት እናሰለጥናለን። በጥብቅ ዲሲፕሊን ደግሞ ያወጣ ነውን ኮድ ኦፍ ኮንዳክት እናስፈጽማለን። ቪኦኤ ለኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የህዝብ ግንኙነት ኃላፊ ለአቶ ናትናኤል ፈለቀ ተመሳሳይ ጥያቄዎች አቅርቦላቸው ነበረ። እንደ አቶ ናትናኤል ከሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ከጥቂት ቀናት በፊት ይፋ ያደረገው የምርጫ ጊዜ ሰሌዳ ባለፈው ዓመት ባልታሰበ ችግር የተሸጋገረውን ምርጫ ከማሸጋሸግ የዘለለ መሠረታዊ ለውጥ በድርጅታቸው አሰራር ላይ እንዳላመጣ አስረድተዋል። ይህ ዜማ በዚህ ምርጫ ውጤታማ ተሳትፎ ለማድረግ የተለያዩ ዝግጅቶችን ሲያካሄድ እንደቆየም ገልጸዋል። ለእጩዎቹና ለአባላቱ የግሉን የምርጫ ሥነ ምግባር ከማዘጋጀትና በዚህ አቅጣጫ ሥልጠናዎችን ከመስጠት ባለፈ አማራጭ ፖሊሲዎችን እስከ መቅረጽ የሚደርሱ ሥራዎች ሲያከናውን እንደቆየም አስረድተዋል። አሁን ያለው ሁኔታ ምርጫ ለማካሄድ የሚያስችለው ብሎ ኢዜማ ያምናል ለሚለው የቪኦኤ ጥያቄም የሕዝብ ግንኙነት ኃላፊው መልስ የሚከተሉ ነበረ። በሀገሪቷ ውስጥ ምርጫ ለማድረግ የሚያስችል መቶ በመቶ የተረጋጋ ሁኔታ እስካልመጣ ድረስ ምርጫ ይደረግ ብለን ብንል መቼ ምርጫ ልናደርግ እንደምችል እርግጠኛ አይደለሁም። ስለዚህ መሆን ያለበት ምንድን ነው? እስከ ምርጫው ጊዜ ድረስ በተቻለ አቅም የመንግስት፣ የምርጫ ቦርድ፣ የፖለቲካ ፓርቲዎች እና ሁሉም ባለድርሻ አካላት ሰላምና መረጋጋት የሰፈነበትና ና ነፃ ፍትሐዊና ዲሞክራሲያዊ ምርጫ ማድረግ የሚቻልበት ሁኔታ እንዲፈጠር በተቻራቸው አቅም ከፍተኛ ትኩረት ሰጥተው መስራት አለባቸው። ይህም ተደርጎ ግን ፍጹም የሆነ ምርጫ ማድረግ እንችላለን ብለን አናምንም። ምክንያቱም ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነው በታሪካችን ዲሞክራሲያዊ ስርዓት ለመገንባት ሙከራ እያደረግን ያለ ነው። ችግሮች ሊያጋጥሙ ይችላሉ። እነዛን ችግሮች ደግሞ በህዝብ ይሁንታ የተመረጠው መንግስት፣ ስልጣን የሚይዘው መንግስት እያሻሻለ የሚሄድበትን እድል መስጠት ያስፈልጋል ብለን ነው የምናምነው። ስለዚህ ምርጫውን እንደ አንድ ችግሩን የመፍቻ አንድ ግብአት አድርገንም ማየት አለብን የሚል እምነት አለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።